በምዕራብ ትግራይ ዞን ጸገዴ ወረዳ የምትገኘው ዳንሻ ከተማ ካለፈው ሳምንት ጀምሮ ግጭቶች ይስተዋልባት ሰንብተዋል። የከተማዋ ትራፊክ ተወጣጣሪዎች ህገወጥ ያሏቸው ሞተር ብስክሌቶችና ባለሶስት እግር ተሽከርካሪዎች መያዝ መጀመራቸው ተከትሎ በተከሰተው አለመግባት ወደ ሁከት ገብታ የሰነበተችው ዳንሻ ከተማ ካለፈው ሮብ የካቲት ሀያ ጀምሮ እየታየ ባለው ግጭት የሁለት ሰዎች ህይወት ማለፉ ተነግሯል። ከሞቱ ሰዎች በተጨማሪ ሌሎች በርከት ያሉ ጉዳት ደርሰውባቸው በሕክምና ላይ እንደሚገኙ ነዋሪዎች ይነግረውናል። ካለፈው ሳምንት ሮብ በኋላ ባሉ ቀናትም በፖሊስና እርምጃው የተቃወሙ ወጣቶች መካከል ግጭቱ የተባባሰ መቀጠሉ ተከትሎ የከተማዋ ነዋሪዎች ዳንሻን ለቀው ወደ ሁመራ፣ ጎንደርና ሌሎች ከተሞች መሻሻቸው መረጃዎች ያመለክታሉ። ዳንሻ ይኖረው የነበረው ባለው የደህንነት ስጋት ምክንያት ከተማዋ ለቆ አሁን ሁመራ እንዳለ የነገረን በዳንሻ የትራንስፖርት አገልግሎት በመስጠት የሚተዳደረው ወጣት ፀሐዬ ብዙ ሰው ከከተማ እየወጣ መሆኑ መታዘቡ ይናገራል። በግሉ ጨምሮ በጓደኞቹና ሌሎች አካላት ንብረትም ከባድ ውድመት መድረሱ ፀሐዬ ይገልጻል። በተለይም ሞተር ብስክሌትና በተለምዶ ባጃጅ ተብለው የሚታወቁ ባለ ባለሶስት እግር ተሽከርካሪዎች የተያዙባቸው ወጣቶች ከፖሊስ ጋር ግጭት ፈጥረው እንዳለ ይናገራል። የችግሩ መነሻ የትራፊክ እርምጃ ነው፣ ሌላ አይደለም። በዚህ ተነስቶ ሰው ሞቷል፣ ተሽከርካሪዎች ተቃጥለዋል። ሰላም አተን ነው የሰነበት ነው። ብዙ ሰው ከዳንሻ በመውጣት ተበታትተዋል። ምክንያቱም የጸጥታ ችግር አለ። አሁንም በከተማዋ ሰው የለም። እንደ ምንጮቻችን መረጃ ግጭቱ ከተነሳበት ቀን ጀምሮ እስከ ትላንት ድረስ የከተማዋ እንቅስቃሴ ሙሉ በሙሉ ተቋርጦ ነበር። የመንግስት መስሪያ ቤቶች፣ ንግድ ቤቶች፣ ባንኮችና ሌሎች ተቋማት ተዘግተው ሰንብተዋል። በአንጻራዊነት ዛሬ ሰኞ ዳንሻ የተወሰነ ሰላማዊ እንቅስቃሴ ስታስተናግድ እንደዋለች ተመስገን ካሳሁን የተባለ የአይን እማኝ ይነግረናል። ችግሩ በመንጃ ፍቃድ፣ ታርጋ ቁጥር መሰረት አድርጎ ተነሳ ነገር ነው አሁን ግን ያው እንደዛው ነው። አሁን ግን ወደ አንጻራዊ የሆነ ሰላም እንደተመለሰ ነው። የሁቱም እንደሚታወቀው በስጋት ቤቱና አካባቢያቸውን ለቀው ወደ ተለያየ ቦታ ሄደው ነበረ። አሁን ግን የተወሰነ እየተመለሱ ነው። ግን ሙሉ ለመናገር ስለማይቻል የተሻለ ነገር እንትን አለ። ፍሰቱም የትራንስፖርት ፍሰቱ ተዘግቶ ነበር። አሁንም እየተከፈተ ነው። መረጃዎች እንደሚያመለክቱት ባለፈው ሳምንት ግጭት ለማብረድ በሚል የኢትዮጵያ መከላከያ ሰራዊት አባላት ወደ አካባቢው ተሰማርቶ የነበረ ቢሆንም ከጥቂት ጊዜ በኋላ የትግራይ ክልል ልዩ ኃይል ፖሊሶች አካባቢው መያዛቸው ነዋሪዎች ነግረውናል። በአጠቃላይ በዳንሻ ከተማ ጉዳይ ለዲደብልዩ የተናገሩት የትግራይ ክልል ኮሚኒኬሽን ቢሮ ኃላፊዋ ወይዘሮ ሊያ ካሳ ጉዳዩ የክልሉ መንግስት በቅርበት እየተከታተለው መሆኑን ገልጸዋል። በዳንሻ ከተማ በነበረው ህውከትም የሁለት ሰዎች ህይወት ማለፉ ያረጋገጡልን ወይዘሮ ሊያ ህውከት የፈጠሩት ህግ የማስከበር ተግባር የማይዋጥላቸው ጥቂት ግለሰቦች ናቸው ብለዋል። አሁንም ቢሆን ህግ የማስከበር የአካባቢው ጸጥታ የማረጋገጥ ጉዳይ የክልሉ መንግስት አጀንዳ መሆኑ ይገልጻሉ። ህገወጥ ስራዎች ግን አሁንም በተጨባጭ ወደ ህግ ስርዓት እስካልገቡ ድረስ ተጠናክሮ እንደሚቀጥልም በዚህ አጋጣሚ መልዕክት ማስተላለፍ ፈልጋለሁ። ምክንያቱም ከዚህ ቀጥሎ የተለያዩ እርምጃዎች የምንወስዳቸው ጉዳዮች አሉ። ይህንን ይህንን ይህንን ተብለው ተዘርዝረው ባይቀርቡም ግን በተጨባጭ ደረጃ በደረጃ እርምጃዎች የወሰድባቸው የህገወጥ ስራዎች አሉ። ይህንንም በጥናት የተመሰረተ የእያንዳንዱ የህብረተሰብ ክፍል አሳታፊ በሆነ መንገድና የጸጥታ አካሉን በቁርጠኝነት ወስዶት የሚሰራው ስራ ስለሆነ የጸጥታ ጉዳይ በተመለከተ በዋነኝነት የጸጥታ አካሉን ብንተወው እና አጠቃላይ ግን ያለውን ስጋት እኛም በህዝባችን ያለው ስጋት እንረዳለን። ያንን ስጋት ለመቅረፍም እየተሰራ ነው ያለው። ከዚህ ውጭ ግን የተለየ ነገር እንደሌለ በመሰረታዊነት ወደ ሰላማዊ እንቅስቃሴው እየተመለሰ ያለ አካባቢ ስለሆነ ይህንን በአግባቡ ተረድተን ለዚህ አጋዥ ሁነን መሄድ እንዳለብን ነው ማስገንዘብ የምፈልገው። በከተማዋ ትራፊክ ተቆጣጣሪዎች እርምጃ እየተወሰድባቸው ያሉ ተሽከርካሪዎች ከሌላ ክልል የመጡ ብቻ ናቸው ተብለው የሚነገረው ስህተት መሆኑን ጨምረው የነገሩን የትግራይ ክልል ኮሚኒኬሽን ቢሮ ኃላፊዋ ወይዘሮ ሊያ ካሳ ጉዳዩ ህግ የማስከበር ብቻ ነው ብለዋል። ለዲ ደብልዩ ዘገባ ሚሊዮን ኃይለስላሴ መቀለ።